voice of America. The. I'm radio tabiano. Now I'm in now. It's a great husband. የዚህ ግፈኛ ዘራፊ ስርዓት ሰለባ እንደሆነ ተጠቃሚዎቹ እንደተባለው ጥቂቶች ናቸው። በጥቅም የተያዙ ከወያኔ ከሕወሓት ጋር የተያዙ ናቸው ትግራይ ልጆች እንጂ ሰፊው የትግራይ ሕዝብ የጭቆነው ሰለባ ነው። አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቂው የንቅናቄው ምክር ቤት አባል ናቸው። ለጥያቄው መልስ ከሰጡት አስተያየት የተቀነጨበ ነበር። ፕሮግራሙ ከዜና በኋላ ይቀርባል። ጤና ይስጥልን የተከበራቸው አድማጮቻችን፣ እንደምን አመሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የጥያቄውን መልስ ተከትሎ በጽዮን ግርማ እየተዘጋጀ የሚቀርበው ሳምንታዊ ሙዚቃ ቃና ፕሮግራም ሲያዝናናችሁ ያመሻል። ዛሬ መስታወት አራጋውም አብራ ስታስተናግድ ትቆያለች። የዛሬ ቅዳሜ መስከረም 15 2008 ዓ ም ምሽት አስተናጋጅ ስለመንክፍል ይሆናለሁ። ብርሃን ኃይሉ ፕሮግራሙን እየመራች ነው። እስከ ምሽቱ አራት ሰዓት አብራችን ቆዩ። አሁን በቅድሚያ የዓለም ዜናዎቹን ከሰሎሞን አባተ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የዓለም ዜና ሳዑዲ አረቢያ ውስጥ ከመካ ወጣ ብሎ በሐጅ ጉዞና ሥነ ሥርዓት ወቅት በደረሰው መረጋገጥ የሞተው ሰው ቁጥር 769 ደረሰ። ከሟቹ ምዕመን የበዛው ከኢራን ተጉዘው የነበሩ ሲሆኑ ለደረሰው ጉዳት ሳዑዲ አረቢያን በዝግጅት ጉድለት በብርቱ የወቀሰው የኢራን መንግስት የወንጀል ክስ እንዲመሰርት ጠይቋል። በዚህ ዓመቱ የሐጅ ጉዞው ወቅት በደረሰው አደጋና ጉዳት እንዲሁም ሌሎች ተያያዥ ችግሮች ላይ ምርመራ እንዲደረግ የኢራን ፕሬዚደንት ሐሰን ሮሃኒ የተባበሩት መንግስታት ድርጅትን ጠይቀዋል። ሮሃኒ ይህንን አቤቱታቸውን ያሰሙት ዛሬ ኒውዮርክ ላይ የተካሄደ ባለው የመንግስታቱ ድርጅት የመሪዎች ጉባኤ የልማት ስብሰባ ላይ ንግግር ባደረጉበት ወቅት ነው። ድሀ የሚባሉ ሀገሮች የሚያካሄዱትን የልማት ተግባር ለመደገፍ የሚውል የሁለት ቢሊዮን ዶላር ልገሳ ሀገራቸው እንደምትሰጥ የቻይና ፕሬዚደንት ቺ ይንፒንግ ዛሬ አስታወቁ። በተባበሩት መንግስታት ድርጅት የዘላቂ ልማት ጉባኤ ላይ ንግግር ያደረጉት ሚስተር ይንፒንግ ይህ ዓለም አቀፍ ድጋት በሚቀጥሉት 15 ዓመታት ውስጥ ወደ 30 ቢሊዮን ዶላር እንደሚያድግ ያላቸውን ተስፋም ገልጸዋል። ሚስተር ይንፒንግ በተጨማሪም ሀገራቸው በልማት እጅግ ወደ ኋላ ቀርተዋል በሚባሉ ሀገሮች ውስጥ ንዋይ ማፍሰሷን እንደምትቀጥል አመልክተው ለድሆቹና ለደሴት ሀገሮች ወለድ አልባ ዕዳዎቻቸውን በዚህ ዓመት እንደምትሰርዝም ቃል ገብተዋል። የከሸፈውን የቡርኪና ፋሶ መፈንቅለ መንግሥት መሪዎች ንብረቶች የሀገሪቱ መንግሥት እንዲታገዱ አደረገ። የመንግሥቱ አቃቢ ሕግ ዛሬ በሰጡት መግለጫ ሀብት ንብረታቸው እንዲታገድ የተወሰነው በኩዴታው መሪ ጀኔራል ዥልቤር ዦንድሬና ሌሎች 13 ግብር አበሮቻቸው እንዲሁም ከቀድሞው የሀገሪቱ መሪ ብሌዝ ኮምፓወሬ ጋር ንክኪ ወይም ግንኙነት አላቸው በተባሉ ሦስት የፖለቲካ ፓርቲዎች ላይ ነው። በተጨማሪም የቀድሞው ፕሬዚደንት ጥበቃ ወይም ጋሻ ጃግሬ ኃይል እንዲበተን ትናንት ተወስኗል። ለምርጫ ሶስት ሳምንታት ብቻ ሲቀሩ መፈንቅለ መንግስቱ ሲካሄድ የሽግግሩን ፕሬዚደንት ሚሼል ካፋንዶንና ጠቅላይ ሚኒስትሩን ያኩባ ኢሳቅ ዚዳን ባለፈው መስከረም አምስት በቁጥጥር ስራ ውሎና አግቶ የነበረው ይህ የቀድሞው የፕሬዚደንት ኮምፓወሬ ጠባቂ ጦር እንደነበረ ተገልጿል። በምዕራባዊ አፍሪቃ የምጣኔ ሀብት ማህበረሰብ ኤኮዋስ በሀገሪቱ ጦር ሰራዊትና በዜጎች የተቃውሞ ግፊት በኩዴታ የያዙትን ቢሮ መልቀቃቸውን ያሳወቁት ዦንድሬ በአድራጎታቸው መጸጸታቸውን አስታውቀዋል። በካፋንዶና በዚዳ የሚመራው የሽግግር መንግስት ባለፈው ረቡዕ መንበረ ሥልጣኑን መልሶ ተረክቧል። በዓለም የቅርስ ሀብትነት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበውን የማሊውን የቲምቡክቱ የጥንታዊ አሻራ ውርሶች የሆኑ ግንባታዎችን አውድሟል የተባለ ተጠርጣሪ ዛሬ ሄግ ለሚገኘው ዓለም አቀፍ የወንጀል ፍርድ ቤት ተላልፎ ተሰጠ። አቡ ቱራብ በሚል ተለዋጭ ስም የሚጠራውን የአህመድ አልፋቂ አልማህዲን እጅ ለአይሲሲ የሰጠችው ኒጀር ነች። የፍርድ ቤቱ ዋና አቃቢ ሕግ ፋቱ ቤን ሱዳ የኒጀርን እርምጃ አድንቀዋል። አቡ ቱራብ አንሳርዲን የሚባለው ታጣቂና ጽንፈኛ የሁከት ቡድን ጠንካራ አባል የነበረ ሰው እንደሆነ የጠቆሙት ፋቱ ቤንሱዳ በቲምቡክቱ ላይ የተፈጸመው ውድመት በሰው ልጅ ክብርና ማንነት እንዲሁም በህዝቦች ሃይማኖታዊና ታሪካዊ መሰረት ላይ በደመቀዝቃዛነት የተፈጸመ ጥቃት ነው ብለውታል። በቲምቡክቱ ላይ አንሳርዲን የጣዖት ማምለኪያዎች ሲል ጥቃቱን ያደረሰው የዛሬ ሶስት ዓመት ነበር። አቡቱራብ መቼ ለፍርድ እንደሚቀርብ አልተገለጸም። በዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ፕሬዚደንት ሴፕ ብላተር ላይ የወንጀል ምርመራ መክፈቷን ስዊትዘርላንድ አስታወቀች። የስዊስ ጠቅላይ አቃቤ ሕግ ጽህፈት ቤት ትናንት ባወጣው መግለጫ ምርመራው የሚካሄደው ወንጀል አዘል የሥራ አመራርና የፊፋን ገንዘብ ያለ አግባብ በማባከን ዶሴ መሆኑን አመልክቷል። የሚስተር ብላተር ቢሮ መፈተሹንና ቢሮው ውስጥ የተገኙ መረጃዎችን መያዛቸውን የጠቅላይ አቃቤ ሕጉ ጽህፈት ቤት አስታውቋል። ፊፋ ውስጥ ተንሰራፍቷል ከተባለው ሙስናና ዋልጌነት ጋር ተያይዞ ፕሬዚደንቱ ብላተር የካቲት ውስጥ ስራቸውን እንደሚለቁ ቀደም ሲል ማሳወቃቸው አይዘነጋም። ብላተር ከመርማሪዎቹ ባለስልጣናት ጋር እየተባበሩ መሆናቸውን ጠበቃቸው ሪቻርድ ኩለን ገልጸዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ሶሎሞንና ወደ ጽዮን ልመልሳችሁ። ጤና ይስጥልኝ። ለአድማጮች ጥያቄ መልስ ወደሚሰጥበት ቅንብር ነው የምናልፈው። ሰሞኑን ስናስተዋውቅ እንደነበረው ዛሬ የጥያቄው መልስ ዝግጅታችን እንግዳ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል አቶ ነአምን ዘለቀ ናቸው። በዚህ ዝግጅት የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ የአቶ ሞላ አስገዶም የአገር አድን ጥምረቱን ጥሎ ወደ ኢትዮጵያ መመለስ ኤርትራ የቀሩት ድርጅቶች ላይ የሚኖረው አንደምታ ኤርትራ ውስጥ የሚንቀሳቀሱ የኢትዮጵያ ተቃዋሚዎችና ከኤርትራ መንግሥት ጋር ያላቸው ግንኙነትን ጨምሮ በርካታ ጥያቄዎች ተነስተዋል። ለሁለተኛው ዝግጅት መስመሩን ለፕሮግራሙ አዘጋጅና አቅራቢ ለትዝታ በላቸው እለቃለሁ። ወደሚቀጥለው ጥያቄ እንሄድ። አሎ ቮይስ ኦፍ አሜሪካ ሰላም ናችሁ። እንዴ ናችሁ? አቶ ዛምን ዘለቅ ያለው ነገር ካለ ከዛ ልጨምር ፈልጋለሁ። ኤርትራ ውስጥ ከሻቢያ ጋር ምን ግንኙነት ነው ያለው? አዘና ምን ዘለቀ? ምክንያቱ ኤርትራ ተቃዋሚ አይገድልም፣ አያስርም፣ አያሳቃኙም ካለ ይሄ ፎልስ ኢንፎርሜሽን እየሰጠ ኢትዮጵያኖች እያስገደለ ነው ያለ ሻቢያ ነገ ይሄዳል፣ ኢህአዴግ ይሄዳል። በህግ ግን ፎልስ ኢንፎርሜሽን ይሄ ሰውዬ መጠየቅ አለበት። ምክንያቱ አርበኞች ግንባር የዛሬ ሰባት አመት ወደ ሀያ የሚሆን ነው ተሰነ የተገደሉት። አሁን ከእንግሊዝ ሀገር የሄደ ወጣት ቱ ታውዘንድ ትወልፍ የት ገባ? እዚ ገባ አይባልም እና ምንድን ነው አላማው? ለገንዘብ ነ? አይ ቲንክ ግንኙነቱ የገንዘብ ግንኙነት ነው። ግን ለገንዘብ ተብሎ ያን ሁሉ ኤርትራ ተቋሚ አያስርም አይገድልም፣ ማለት ይሄ በጣም ትክክል አይደለም። ምክንያቱ እነሱ ኢትዮጵያኖች ለመባሳሰን ኢትዮጵያኖች ለመግደል ነው። ከዛ ተዘጋጅቶ ያለ ኢትዮጵያ ለመጥፋት ዋነኛው ነው የተነሱት። ና ይሄ እንደዚህ ማለት በጣም ጥሩ አይደለም። ነገ ሊያስጠይቅ ይችላል፣ ሊያስጠይቃቸው ይችላል። አመሰግናለሁ። ሌላ እንዲሁ ተመሳሳይ ጥያቄ ላክል። ቀደም ሲል ከጠየቁት ከአቶ ምስጋና ምን ይላሉ? ሕዝብና ሌሎችም ኃይሎች በኤርትራ መንግስት ላይ ያላቸውን ጥርጣሬ በተጨባጭ ማስተባበል የምትችሉት እንዴት ነው? ህዝብ ጥርጣሬ ያለው የኤርትራ መንግስት ላይ የኤርትራ መንግስት ለተቀረው ኢትዮጵያ ዲሞክራሲና ሰላም አይመኝም፣ ለራሱም ህዝብ ዲሞክራሲ አልፈቀደም። ስለዚህ ሰላማዊት የሆነች ኢትዮጵያን አይፈልጋትም የሚል የህዝብ አስተያየት አለ። ጠያቂው እና አሁንም በተጨማሪ ሌላ ጥያቄ ትዝታ ያነሳሹ ሪሊ በጣም የተዛባ አመለካከት ያለ ይመስለኛል። በአንድ በኩል እኛ እስካለን እኛ ያለን ኤክስፒሪየንስ እኛ የምናውቀውን ፍልጽ ያለው በእኛ እምነት እኛ ባየነው እዛ በተጨባጭ የኤርትራ መንግስት ኢትዮጵያዊ ተቃዋሚ ድርጅቶች ጉዳይ ውስጥ አልካ ገብቶ ባለቤትነት ፈላጅ ቆራጭነት ሁኔታ የለም ብዬ ይህንን አስረግቼ ተናግሬያለሁ። ይህን በዓይኔ ያየሁት ነው። ከዛም አልፎ ደግሞ በኢትዮጵያ ውስጥ በወያኔ ስርዓት የተገፉ የተበደሉ፣ ሰቆቃ የደረሰባቸው በምንም አይነት ሁኔታ ኢትዮጵያ ውስጥ መኖር ያልቻሉ በብዙ ሺ የሚቆጠሩ ኢትዮጵያውያን መጠለያ ያገኙት በኤርትራ ምድር ዛሬ ጅቡቲ ቢኬድ ኬንያ ቢኬድ፣ ሱዳን ቢኬድ የወያኔ ደህንነቶች አፍነው የኢትዮጵያን ታጋዮች የሚወስዱበት ሁኔታ እንዳለ የኢትዮጵያ ሕዝብ የሚያውቀው ነው። በኦንሊ ፕሌስ ብቸኛው ለኢትዮጵያኖች መተታና ጠለላ የሆነች ሀገር ኤርትራ ናት። ኤርትራ ውስጥ እኔ ተመላለሼ አይቻለሁ። በርካታ ኢትዮጵያኖች ከኤርትራ ባለስልጣኖች በላይ በእንክብካቤ ቤት ተሰጥቷቸው፣ መደጎሚያ ተሰጥቷቸው የሚኖሩበት ቦታ ነው ከወያኔ ስርዓት መንጋጋ አምልጠው የመጡ ኢትዮጵያውያኖች ዛሬ በኤርትራ ምድር ላይ በሰላም የሚኖሩበት ሁኔታ ናል። ወያኔ ግፍ ሰለባ የሆኑ በብዙ ሺህ የሚቆጠሩ ኢትዮጵያን ነጻነት ታጋዮች እኮ እዛ ምድር የሄዱት ለመታገል ነው። አንድ ይህንን በእርግጠኝነት ላሰምርበት ወዳለሁ። በየጊዜው ያሉ ብዙ ነገር የሚባሉ ነገሮች አሉ። እነኝህን ለመፈተሽ ለመመርመር ሞክረናል። ባለፈውም እንዳልኩት በአመዛኙ በአብላጫው የሚባለው ነገር ሁሉ መሰረተ ቢስ ነው። ሰዎች የሚታሰሩ ጣቢያዎች ወይም ደግሞ በትግል ስም መጥተው ሌላ ድብቅ አጀንዳ ይዘው የመጡ አልፎ አልፎ ግለሰቦች የታሰሩበት ሁኔታ ይኖራል። ይሄ ደግሞ የእያንዳንዱ እዚያ ያለው ኢትዮጵያዊ ድርጅት መሪዎች በህገ ደንብ እና በድርጅታዊ አሰራር ወይም በድርጅታዊ ዲሲፕሊን መሰረት ዲሲፕሊን እርምጃ የወሰዱበት ሁኔታ ሊኖር ይችላል። ከዛ በተረፈ ኤርትራ መንግስት ወይም ኤርትራ መንግስት ባለስልጣኖች ኢትዮጵያኖችን በግፍ እንዲታሰሩ እንዲገደሉ የተደረገበት ሁኔታ ብዙ ሲባል ነበር። ይህን እዛ ሄደን መርምረን አይተናል። የለም። ከወያኔ መንጋጋ አምልጠው የሄዱ በርካታ የሰራዊት መኮንኖች፣ የአየር ኃይል ፓይለቶች፣ ብዙ ዜጎች የወያኔ ጥቃት ግፍ ሰለባ የሆኑ ዛሬ በኦንሊ ፕሌስ በሰላም ያለመሳቀቅ ያለ ስጋት የሚኖሩት ኤርትራ ውስጥ ብቻ ነው። ይሄን ላቀምበ ሌላው ብዙ የተዛባ አመለካከት ብዙ ፕሮፓጋንዳ በወያኔም በሌሎችም የሚነዛ ነገር አለ። በእኛ እምነት ኤርትራ መንግስት ጠንካራ፣ የተረጋጋች ኢትዮጵያ እንድትኖር ነው የሚፈልገው እንጂ ኢትዮጵያን የመበታተን አጀንዳ ኤርትራ መንግስት አለው የሚል እምነት የለንም። አይተናል። ከሰባት አመት በላይ ግንኙነት ነበረን። ብዙ ተነጋግረናል። ከፕሬዚደንቱ ጀምሮ እስከ ታች ድረስ ካሉ ሰዎች ጋር ያለን ግንኙነት ጥሩ ነው። እነሱ እንደውም ኢትዮጵያ ውስጥ ለውጥ መጥቶ ከራሷ ጋር የታረቀች ኢትዮጵያ፣ የተረጋጋች ኢትዮጵያ፣ ዴሞክራሲያዊ ኢትዮጵያ ካለች ከተመሰረተች የኤርትራ መንግስትና የኤርትራ ሕዝብ እንዲሁም የኢትዮጵያ መንግስትና መጪው የኢትዮጵያ መንግስትና የኢትዮጵያ ሕዝብ በጋራ ያንን አካባቢ ሰላም ፈጥረው ለጋራ ጥቅም፣ ለጋራ ብልጽግና በሰላም ለመኖር የማይችሉበት ምንም ምክንያት እንደሌለ የሻእቢያ ድርጅት ከፍተኛ የጦር ባለስልጣኖች፣ ተዋጊዎች አግኝተናል። ምንም አይነት ጥላቻ በኢትዮጵያ ህዝብ ላይ የላቸው። ምንም አይነት ቂም የለም። ብዙ በደርግ ዘመነ መንግስት ለምሳሌ የነበሩ ከፍተኛ የጦር መኮንኖች፣ የበታች መኮንኖች ብዙ ብዙ ጦርነት ኤርትራ ውስጥ ያደረጉ ሰዎች ጭምር እዛ ምድር ላይ አሉ። ዛሬ ጥላቻ ቂም የማፍረስ ኤርትራ ኢትዮጵያን ለመበታተን የሚባለው ይሄ የወያኔ ፕሮፖዛል ነው። ሄሎ ቪኦኤዎች ለታጋይ ናአምን ዘለቀ ከኤርትራ መልስ አንድ ጥያቄ ስላለኝ ነው። የእኔ ጥያቄ እውነት ደምህት አስራ አራት አመት ሀያ ሺህ ሰራዊት ይዞ አንድ ቀንም የኢትዮጵያ መከላከያ ሰራዊት ላይ የማጥቃት ዘመቻ ሳያደርግ እንደ ቆየ ተደጋግሞ ይነገራል። ያመጣ ለውጥም የለም። ዛሬ እውነት በዚህ ዘመን በሀያ አንደኛ ክፍለ ዘመን ቴክኖሎጂ ባደገ ዘመን ውስጥ ከኢትዮጵያ መከላከያ ሰራዊት ጋር የሻእቢያ ሰራዊት መሀል ተመሽገው ኢትዮጵያን ምሽግ ቆፍረው ተዋግቶ ልክ ወያኔና ሌሎች ተባብሮ ደርግን ስርዓት እንደጣሉ የኢህአዴግ ሰራዊት ወይም የወያኔ ሰራዊት እንበለው ጥለን ዲሞክራቲክ የሆነች አገር እንገነባለን ብለው ያስባሉ ወይ? እኔ በበኩሌ የእኛ የልጅ ልጆች እንኳን ቢያልቁበት በትግሉ ምሽግ ቆፍሮ ውሃ ተጠምቶ ሀያና ሰላሳ ዓመት ቦምብ እየወረወረ የኢትዮጵያን ሰራዊት የሚንድ የጫካ ትግል ይኖራል ብዬ አልጠብቅም። ይሆናልም ብዬ አላስብም። እኔ ከዚህ ሁሉ ወደ አገር ተመልሳችሁ ሀገር ውስጥ ታግላችሁ ስርዓቱ ራሱን በራሱ እየበላ የሚወርቅ ይመስለኛል እንጂ ኤርትራ እውነት እናንተን ደግፋ የተሻለች ኢትዮጵያ ከዚህ በላይ የጠነከረ ስርዓት እንዲፈጠር ታስባለች ብላችሁ ታስባላችሁ? ይህን ጥያቄ ብትመልሱልኝ ደስ ይለኛል። ቪኦኤዎች፣ አመሰግናለሁ። ጥያቄ መስፍን ፈይሳ ነኝ ከሚኒሶታ። መልሱ ካገኘሁበት አቶ ነአምን ቀደም ብሎ እንግዲህ ድርጅታችሁ አርበኞች ግንቦት ሰባት ኤርትራ ላይ ያለውን ጠንካራ እምነት ገልጸዋል። ወደዚያ ከመመለስ ይልቅ ጠያቂውም መልሱን ቀደም ካለው መልሶ ሊያገኙ ይችላሉ። አገር ውስጥ ገብታችሁ እርሳቸው እንዳሉት ራሱ ኢህአዴግ ራሱን በራሱ እየበላ ስርአቱ እንዲቀየር ማድረግ አይሻልም ወይ? እናም ይሄ ረጅም የሆነ ጦርነት በአሁኑ ሰዓት ያስፈልጋል ወይ ልጅ ልጅ ሁሉ የሚል ነገር ጠቅሰዋልና እሱ ላይ ሀሳቡን ቢሰጡኝ። ይሄ ምርጫው እኮ ትዝታ ጠያቂውም ሆነ ሌሎች ጥያቄዎች መገንዘብ ያለባቸው ይሄ አማራጭ አስገዳጅ በሆነ ሁኔታ የተፈጠረ ነው። የትጥቅ ትግል ኢትዮጵያ ውስጥ መካሄድ አለበት፣ በሁሉም መንገድ በሁለገብ ትግል ይህን ስርዓት መለወጥ አለብን ስንል አንዱ የትጥቅ ትግል ነው። የትጥቅ ትግል የምናደርግበት ደግሞ ምክንያት ይሄ ዓለም ያወቀው ፀሐይ የሞቀው እውነታ በኢትዮጵያ ባለው አምባገነን ስርዓት ሁሉን ነገር ቀፍድዶ የያዘ ለጋዜጠኞች እንኳን ትንሽ ክፍተት መስጠት ያልቻለ ሰላማዊ ታጋዮችን እንደፈለገው የሚያስር ቶርቸር የሚያደርግ የሚያሰቃይ የሚያሰድድ። ጋዜጠኞችን ጭምር እንደ በእንደዚህ አይነት ሁኔታ ተዋርዳችሁ እየተገደላችሁ እየታሰራችሁ እየተዋረዳችሁ ቀጥሉ በባርነት የሚል አባባል ያዘለ ይመስለኛል። እንዲህ አይነቱ አስተያየት አይደለም የኢትዮጵያ ህዝብ። ጀግና ህዝብ ነው የኢትዮጵያ ህዝብ። ሀያ አራት አመት ይህን ስርዓት አይሁታል። ይህ ስርዓት መወገድ አለበት፣ በሁሉም መንገድ፣ በሁሉም ኢትዮጵያ አካባቢዎች። ይሄ ትግል የሚደረገው ደግሞ ከኤርትራ ብቻ አይደለም። ባለፈውም በደንብ አስምሬበታለሁ። በሁሉም የኢትዮጵያ አካባቢዎች፣ በሁሉም ማዕዘኖች የኢትዮጵያ ህዝብ ተደራጅቶ በየአካባቢው ራሱን ነፃ ማውጣት አለበት። የእኛ ኃይል ሊያደርግ የሚችለው ለዚህ ሙሉ እምነት እንዲኖረው ወያኔ እና የመጨቆኛ ተቋማቶቹ ሁሉ በህዝባዊ ኃይል እንደሚመጡ ማሳየትና ይህ ደግሞ መነሳሳት የሚፈጥረው መነቃቃት የኢትዮጵያ ህዝብ በየአካባቢው ራሱን ነፃ እንዲያወጣ የህዝብ ትግል ነው። ህዝባዊ ትግል ነው። የጥቂቶች ትግል አይደለም። ሚሊዮኖች ዛሬ ነጻነታቸውን ይፈልጋሉ። ሚሊዮኖች በእኩልነት መኖር ይፈልጋሉ። በአንድ በጨካኞች፣ በግፈኞች፣ በዘረኞች መዳፍ ስር ለዘላለም መቀጠል አይፈልጉም። ይሄ አማራጭ ያስገደደው የወያኔ ግፍ ነው። የኢትዮጵያን ህዝብ በጭቆና መዳፍ ስር እያማቀቀ እያላገጠ እየቧለጠ መቶ ፐርሰንት አሸንፊያለሁ እያለ ሰላማዊ ትግል እንዳይደረግ ሁሉም ነገር በር ካርችሞ የያዘው ወያኔ ነው። እሺ አቶ ናምን አንድ ሁለት ጥያቄዎች አሉ። ጥያቄዎቹ በኢሜይል ነው የመጡት በጣም ተመሳሳይ ናቸው። አንደኛው ከመቀሌ ከአቶ አለም ደበበ፣ ሌላው ደግሞ ከሳንዲያጎ ከምትኬ መራ ነው የመጣልን። አቶ አለም ምን ይላሉ? የትግራይን ህዝብ እንዴት ታያላችሁ አርበኞች ግንቦት ሰባት ማለታቸው ነው። እንዴት ታያላችሁ? የሞላ መክዳት ከትግራይ ያጣላል ወይ? የትግራይ ምሁርንስ እንዴት ታያላችሁ? የትግራይ ምሁር ግማሹ ዝም ብሏል። አንዳንዱ ይቃወማል፣ አንዳንዱ ይደግፋል። የአማራ ምሁር፣ የኦሮሞ ምሁር ሆኖም የሚደግፍም እኮ አለ። የትግራይ ምሁርና የትግራይ ህዝብ በሁለት አጣብቂኝ እየተሰቃየ ይመስላል። ምን አስተያየት አለት ይላሉ አቶ አለም ከመቀሌ። ወይዘሮ ልበላቸው ምትኬ መራ ደግሞ ከሳንዲየጎ ጥቂት የትግራይ ተወላጆች ከነሱ ጋር የጥቅም ግንኙነት አላቸው። በኢትዮጵያ ውስጥ ጦሩን፣ ስልጣኑን፣ ሀብቱን፣ መሬቱን፣ ንግዱን ይቆጣጠሩት እንጂ ብዙ የትግራይ ተወላጆች ግን ተጠቃሚ አይደሉም። ለብዙሀኑ የትግራይ ተወላጆች የሚያስተላልፉት መልእክት ምንድን ነው ይላሉ ይመሳሰላል ጥያቄው እና መልሶን ይስጡኝ። አመሰግናለሁ። በጣም ጥሩ ጥያቄ ነው። በእኛ አመለካከት የትግራይ ህዝብ የወያኔ ግፈኛ ስርአት ሰለባ ነው። ወያኔ በትግራይ ህዝብ እና በትግራይ ልጆች ስም እየነገደ የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ለማቃረን እኛ ከሌለን የትግራይ ህዝብ ይጠፋል እያለ ብዙ አይነት ፕሮፓጋንዳ ሲያናፍስ እና ሲነዛ የኖረ ስርአት ነው የወያኔ ስርአት እና እኛ የምናየው የትግራይ ህዝብን የዚህ ግፈኛ ዘራፊ ስርዓት ሰለባ እንደሆነ ነው። ተጠቃሚዎቹ እንደተባለው ጥቂቶች ናቸው። በጥቅም የተያዙ ከወያኔ ከህዋት ጋር የተያዙ ናቸው፣ ትግራይ ልጆች እንጂ ሰፊው የትግራይ ህዝብ የጭቆነው ሰለባ ነው። እነ አብርሃ ደስታ እና ብዙዎች ብዙዎች በሺህ የሚቆጠሩ የትግራይ ልጆች እኮ ትግራይ ውስጥ እንዲሁም በመላ ኢትዮጵያ በዚህ ስርዓት ሰለባ ይሆነዋል። መላ አስገዶም የትግራይን ህዝብ ይወክላል? አይወክልም። እንዴት የሆኑ ነው ሊወክል የሚችለው? ደሚት የሚባለው እንዳለ ስርዓት ፈጻሚ እኮ የትግራይ ልጆች ናቸው። እነዚህ እኮ ለኢትዮጵያ ዴሞክራሲያዊ ስርዓት ለማምጣት ከእኛ ጋር ከሌላው የኢትዮጵያ ህዝብ ጋር የተሰለፉ ታጋዮች ናቸው፣ የትግራይ ልጆች ናቸው እና በሚገባ ህዝብ መረዳት ያለበት ይህ ትግል ከትግራይ ህዝብ ጋር አይደለም። ይህ ትግል ከጥቂት ጨቋኞች፣ ስግብግቦች ነው። አመሰግናለሁ። አንድ ሌላ ጥያቄ ጠና ስጥልን። ቢዎች እንደምን አላችሁ? አዳነ ባላለሁ ከዚሁ ከአሜሪካ ነው። ከአመን ትልቀ ጋራ ትዝታ ስትነጋገር ይሰምቼ ነበር እና አንዳንዶቹ ጥያቄዎች ምስጢር ማወጣጣት ይመስላሉ። ና እንዴት ነው እንደዚህ አይነት ጥያቄ? ሁለተኛው ጥያቄ ለአምናምን ነው የቲፒኤልኤፍ ባለስልጣኖች የማይሞክሩት ና የማይቆፈሩት ጉርጓድ የለም። አሁንስ ቢሆን አቶ ሞላ በወቅቱ መክለካቸው ቢያስደስትም፣ ሲደስትም ቸው አሁንስ ንጹህ እንደሆነ ታምናላችሁ? በውስጣችሁ እነዚህ ባለስልጣኖች ያስቀመጡባችሁ ላይ ቢኖርስ እና ምን ያክል ጥንቃቄ ታደርጋላችሁ? ጥሩ ጥያቄ ነው። ማንኛውም ትግል የራሱ አካሄድ አለው። የራሱን የሚጠብቅበት ትግሉን የሚጠብቅበት መካኒዝሞች አሉ። የደህንነት ከደህንነት ጋር የተያዙ እና ወያኔ እንደተባለው ብዙ አይነት ነገር ሊሞክር ይችላል። የግድያ ሙከራዎች ከዚህ ቀደም መሪዎች ለማድረግ ሞክረዋል። ውስጥ አስርጎ በማስገባት ድርጅቱን ለማፍረስ ወይም ንቅናቄውን የተለያዩ ጉዳቶችን ለማድረግ ሙከራ ሊያደረግ ይችላል። ይህ የታወቀ ነው እና በማንኛውም ትግል ውስጥ እንዲህ አይነቱ ሂደት እንዲህ አይነቱ ክስተት ይፈጠር ይችላል። እንግዲህ አንዱ ስራው የማንኛውም ታጋይ ድርጅት ስራ ይሄ ሁኔታ እንዳይፈጠር ማድረግ የሚገባውን ጥንቃቄና ማድረግ የሚገባውን ስራ የቤት ስራ በአግባቡ ከፈጸመ የሚመጣውን ጉዳት የሚመጣውን አደጋ ለመከላከል ይቻላል። እንዲህ አይነት የመከላከልና አደጋን የመቀነስ ተግባራት ደግሞ የሚሰሩ የድርጅቱ ክፍሎች አሉ። አመሰግናለሁ። ሌላ ጥያቄ ላሰማሁት። ቪኦኤ እንደምን ከርማችኋል? ለጥያቄው መልስ ፕሮግራም። እኔም አንድ ሁለት ጥያቄ ለአርበኛው ለመጠየቅ ፈልጌ ነው። በመጀመሪያ ጓደና፣ አንተና ጓደኞች ስለ ኢትዮጵያ ጠዋት ማታ ስለምታደርጉት መልካም እና የአርበኝነት ተጋድሎ ስራ ደንቀላል። ጓድና፣ እኔ ጥያቄ የወደብ ጉዳይ አይደለም። ዛሬ ለነፃነት ትግራችን ኤርትራውያን እንደሚረዱን ነገር ከነፃነት በኋላም በሰላምና በፍቅር እንኳን ሀሳብን ምጽዋን እንደምንጠቀም አልጠራጠርም። ጓድናም የእኔ ጥያቄ አንዳንድ ተቋሚ ተብዬዎች ከኤርትራ ጋር ያላችሁን ግንኙነት እንቅልፍ ነሷቸው እናያለ ነጋ መሻ ሻቢያ ጠላት ነው ሻቢያ የኢትዮጵያ አንድነትን አይፈልግም ኢትዮጵያ ያለ ወደብ ያስቀራት ነው እያሉ ሲነታረኩ ነው የሚውሉት። እርሱ ምን ይላሉ ለእነዚህ ተቋሚ ተብዬዎች? ሁለተኛ እንደ እኔ በወጣትነት ያለን በዲያስፖራ የምንገኝ ኢትዮጵያን እናንተ ለጀመራችሁት የነጻነት ተጋድሎ እንዴት ነው አስተዋጽኦ የምናደርገው እስቲ አስተዋጽኦ የምናደርግበትን መንገድም ካለን ያንንም ጥቆም አድርገው ቢያልፉ ጠይቆታለሁ እናመሰግናለን ወይ ቴንኪዩ ምናምን መልካም እሺ ጠያቂውን አመሰግናቸዋለሁ ስለ ኤርትራ የተናገሩትን ቀደም ብሎ አርበኞች ግንቦት ሰባት ከኤርትራ ጋር ያለውን ግንኙነትና የጣለበትን እምነት እርሶ በሰፊው አብራርተዋል ከዛ ያ ሊያዳምጡ ይችላሉ። አሁን በመጨረሻ የጠየቁትን እንደርሳቸው ያለ ወጣት በዳያስፖራ የሚገኝ እንዴት ሊረዳ ይችላል ያሉትን እሱን ይመልሱልን። ግን ቀደም ብሎ ላለውም ነገር ማጠናከሪያ ሀሳብ ልስጥ፣ ስለወደብ ስለተነሳ። እሺ ይሄ ትግል እንደተባለው በጣም አመሰግናለሁ ለጥያቄው። የወደብ ጥያቄ አይደለም ትግላችን። ትግላችን ኢትዮጵያ ውስጥ ፍትሐዊ ዲሞክራሲያዊ ስርዓት ሰፍኖ ሕዝባችን በነጻ በእኩልነት የሚኖርበት የዲሞክራሲያዊ ስርዓት ሊመሰረት ነው። የወደብ ጥያቄ፣ የኢትዮጵያ ሕዝብ ስትራቴጂካዊ ጥቅም ጥያቄዎች፣ ሌሎች ጥያቄዎች በሙሉ ዲሞክራሲያዊ ኢትዮጵያዊ መንግስት ሲመጣ ከኤርትራ መንግስት ጋር ቁጭ ብለን ተደራድረን ሁሉንም ሁለቱ በታሪክ የተሳሰሩ ብዙ ግንኙነት ያላቸው ወንድማማች ህዝቦች የወንድማማች ህዝቦች ኤርትራና ኢትዮጵያ ህዝብ በጋራ ተጠቃሚ የሚሆኑበት ሁሉንም ነገር የወደብንም ጥያቄ ቁጭ ብሎ በሰላም በድርድር መጨረስ የሚቻል ነው። ይሄ አሁን አጀንዳችን አይደለም። ይሄ አጀንዳ የሚሆነው ኢትዮጵያ ህዝብ የመረጠው ዴሞክራሲያዊ መንግስት ሲመጣ፣ የዛን ጊዜ የሚወሰን አጀንዳ ነው። አሁን ከትግሉ አጀንዳ ሊያስቀይሱን የሚሞክሩ ኃይሎች ስለ ወደብ ያነሳሉ፣ ስለ ተለያየ ጥያቄ ያነሳሉ። ይሄ የእኛ ጥያቄ አይደለም። ጥያቄው መጀመሪያ ዝንጀሮ የመቀመጫ እንዳለችው መጀመሪያ ኢትዮጵያ ውስጥ በነፃ እንኑር፣ እንደ ሰው እንደ ዜጋ ነፃነት መርት ኖሮን እንኑር፣ ተከብረን በነፃነት እንኑር። ይሄንን የሚያረጋግጥልን መንግስት ይምጣና ከዛ በኋላ ደግሞ ሌሎች ጥቅሞቻችን የእኛ ብቻ ሳይሆን የኤርትራ ህዝብ፣ ሰላም የነፈቀው ህዝብ ነው የኤርትራ ህዝብ የራሱ ጥቅም አለው። ኤርትራና ኢትዮጵያ በጋራ ብዙ ሊሰሩት የሚችሉ ነገር አለ። ይሄንን ትልቅ ሀገር ናት ኢትዮጵያ ብዙ ዘጠና ሚሊዮን ህዝብ በላይ አለ። ብዙ ሪሶርስ አለ። ኤርትራም እንደዚሁ ብዙ ቱ ደ ቴብል ልታመጣው የምችል ነገር አለ፣ ኢንክሉዲንግ የወደቦች ጥያቄ። ይህንኝን ሁሉ ቁጭ ብለን ተነጋግረን፣ ራሽናሊ እንደ ሰዎች በነፃ ተነጋግረን ተዘጋግረን ልንፈታ የምንችለው ነው። ራሱ የኤርትራው ፕሬዚደንት በስካይ ዘ ሊሚት ብሏል። ወደፊት ኮንፌዴሬሽንም ፌዴሬሽንም የተለያየ እንትል ሊኖር ይችላል። ግን ኢትዮጵያና ኤርትራ በሰላም እንዲኖሩ ይህ ለኤርትራም ጸር የሆነ ስርዓት፣ ለኢትዮጵያም ህዝብ ላይ የተጫነ ግፈኛ ዘረኛ ዘራፊ ስርአት መወገድ አለበት። ከዛ በኋላ ሌላውን ጉዳይ ሁሉ ከኤርትራ መንግስት ጋር ከኤርትራ ህዝብ ጋር ተባብሮ በፍቅር በሰላም የምንኖርበት ሁኔታ መደራደር እንችላለን። ምንም የሚያሰፋ ነገር ሁሉም ዜጎች እንደሚያደርጉት አሁን በተለይ ከአርበኛው ግንቦት ሰባት ውህደት በኋላ እንዲሁም ከጥምረቱ በኋላ ከፍተኛ መነሳሳት በኢትዮጵያም ውስጥ በውጭም ዓለም አለ። ወንድሜ ጠያቂው በብዙ መንገድ ይህንን ትግል ልትረዳ ችላለ። ዌብሳይት አለን። ስልክ አለን። ከዛ ላይ በመውሰድ ኢንፎርሜሽን፣ ኮንታክት ኢንፎርሜሽን ልደውልልን፣ ልትገናኘን እንችላለን። ትግሉን ልትከላከል፣ ትግሉን ልትረዳ ልታጠናክር እንደምችል አንተም ጓደኞችም በወብሳይታችን ላይ በሚገኘው ኢሜይል እና ስልክ ቁጥራችን ልታገኘን እንችላለን። አቶ አቶና፣ ምን ሌላ ጥያቄ ለማስተናገድ ጊዜ አግኝተናል። እስቲ የመጨረሻ ጥያቄ። አመሰግናለሁ። ይ ጥያቄ ባለፈው በተመሳሳው ጥያቄ መሰረት ማለትም ናምን ለአቶ ናምን ዘለቀ እንዲደርስልኝ እንፈልጋለሁ ወይ ጥያቄ ብዙ ጊዜ የነጻነት ጥያቄ የነጻነት ትግል የነጻነት ትግል ይላልና ድርጅታችሁ ይህንን ነጻነት ትግል መብራሪያ ቢሰጡበት እባክዎትን የህዝቡ ውክልና የለንም የሚል ነገር አለና የህዝብ ውክልና ከሌላችሁ አንዳንድ መሰረታዊ የሆኑ የህዝብ ጥያቄዎችን ማንሳት አትችሉም ወይ? ማለትም የህዝቡን የሀገሪቱን ጥቅም የሚያስጠብቁ ጥያቄዎችን አንስታችሁ ከትግላችሁ ጎን ለጎን ማስኬድ አይቻልም ወይ? ይህንንም ማብራሪያ ቢሰጡኝ እባኮትን። አመሰግናለሁኝ። ጥያቄ ይኸው ነው። አመሰግናለሁ። እሺ፣ አመሰግናለሁ። ነጻነት ስንል እኛ ሁለት በሁለት መልኩ መክፈል ይቻላል። አንደኛ ሀገራዊ ነጻነት አለ እና በታሪካችን የኢትዮጵያ ህዝብ ለሀገራዊ ነጻነቱ ተጋድሎ በዓለም ደረጃ ጀግንነቱን ያስመሰከረ ህዝብ ነው። ነገር ግን ከገዢዎች አፈና ከገዢዎች ጭቆና እያንዳንዱ ዜጋ መሰረታዊ የሲቪል እና የሰብአዊ መብቶቹ ነጻነቶቹ የሚከበሩበት ዴሞክራሲያዊ ስርዓት ማለታችን ነው። ነጻነት ሶ ነጻነት በሀገራችን እንደ ዜጋ በክብር በነጻነት ሙሉ መብቶቻችን ሳይሸረፉ ማንም ሳይገድባቸው በህግ የበላይነት ብቻ የምንኖርበት ስርዓት ማለት ነው። ነጻነት ነው ህዝብ እያንዳንዱ ብሔር ብሔረሰብ የራሱን መብት፣ የራሱን ነጻነት፣ የራሱን ክብር የሚጠብቅበት መሪዎቹን ራሱ ምርጫ በነጻ በፍትህ የሚሾሙበት እንደ እንደ ወያኔ የቧልት የፌዝ የመቶ ፐርሰንት አሸነፍኩ የሚልበት ሁሉን ነገር ቀፍድዶ ሁሉን ነገር አፍኖ ነጻ ፕሬሱን ነጻ ተቋማትን ጨፍልቆ ሁሉን ነገር በራምሶ አምሳል ቀይዶ የአለበት የአፈና የጭቆና የምዝበራ ስርዓት ሳይሆን በነጻነት ምንኖርበት እንደ ሰው ልጅ በክብር የምንኖርበት ይሄ ማለት ነው ነጻነት። ሌላ ቀጣይ ጥያቄ አለን። ጣና ቪዎች እንደምን አላችሁ? ለጥያቄው መልስ ለነአምን ዘለቀ ሁለት ጥያቄዎች ነው ያሉኝ። አንደኛ አቶ ነአምን ኤርትራ ሄደው ነበረ፣ ለሶስት ወር ቆይተው ነው የመጡት። እዛ የሚሄዱት ያው አገር አድን የሚባለውን ግንባር እስኪቋቋም ነበረ። ያው ተቋቁሟል። እና የመጀመሪያው ጥያቄ እሱ የአሜሪካ ዜግነት እንደሆኑ ነው እንግዲህ የሚታወቀው። እና የአሜሪካ ዜግነት የሆነ ሰው በሌላ ሀገር ውስጥ ገብቶ ትጥቅ ትግል ውስጥ መሳተፍ ዜግነቱን ባገኙበት ሰዓት ለሰጡት አሊጃንስ ተቃራኒ ነው የሚላል እና ይሄ ነገር አያሰጋዎትም ወይ? በአሜሪካን በኩል ተጠያቂነት አያመጣበትም ወይ? ይህ እንዴት ያዩታል ነው። ሁለተኛው የኤርትራ መንግስት ኢትዮጵያን ወረራ ልትፈጽም ቢ ነው የሚል ነገር አለና የኤርትራ መንግስት እንዴት ነው ስጋት አለበት ወይስ ደግሞ የለበትም? ያው እንደ ባድመው ጦርነት መሬት ላይ ያለው ነገር ሁኔታዎችን እስከሚገልጽ ድረስ ጦርነት ቢኖር አቶ ነአምን ዘለቀ እንዴት እንደመመለሰው አላውቅም። ከባለቤቱ ያወቀ ቡዳ ነው ይባላል። የአሜሪካ ዜጋ ልሁን አሉን። እኔ ምንም በዚህ ጉዳይ ላይ መግለጫ ስላልሰጠው ይሄንን አልፎ አለሁ እኔ የምታገለው ለሀገሬ ነው። ኢትዮጵያ ነኝ። በኢትዮጵያ ውስጥ ያለው ፍትህ አልባ እጅግ በጣም አስከፊ ስርዓት መለወጥ አለበት ብዬ አምናለሁ። ከአሁን አይደለም ሀያ ሶስት አመት ይህን ስራ ስታገል ነበር፣ እጥላለሁ እና ማንም ከዚህ ወደ ኋላ የሚያስቆመኝ ወይም የሚገድበኝ ሀይል አይኖርም። የኤርትራን በሚመለከት አይ ቲንክ የኤርትራ መንግስት እና ኤርትራ ባለስልጣኖች አስተያየት ቢሰጡበት ይሻላል። አንድ ነገር ላረጋግጥ የምፈልገው የኤርትራ ህዝብም ሆነ መንግስት የራሱ ጥቅም አለው የራሱ ኢንትረስት አለው አደጋዎችን በምን መልኩ እንደሚከላከል በደንብ የሚያውቅ መንግስት ነው እና በበቂ ሁኔታ ራሳቸውን የሚያዘጋጁበት ስራር ይኖራቸዋል እዛ ውስጥ መብቱም የለኝም እውቀቱም የለኝም እዛ ውስጥ ኮመንት ለማድረግ ግን የአንዳንዱ ኤርትራ የተደራጀ ታጠቀና ማንኛውም ጊዜ ለማንኛውም ጥቃት ለመመከት የሚያስችል አቅም እንዳለው እኛም የተወሰነ በግል ደረጃ ግንዛቤ አለን ይሄንን ብቻ ነው ማለት የምችለው ለዛሬ እዚህ ላይ እናጠቃል። አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የአለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል በጣም አመሰግናለሁ፣ ሰፊ ጊዜ ሰጥተው የአድማጮቻችንን ጥያቄ ስለመለሱ በጣም አመሰግናለሁ። የአሜሪካ ድምጽ ሬዲዮ እንዲሁም ትዝታ አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። የሙዚቃ ቃና ቀጣዩ ቅንብር ነው። እንደምን ሰነበታችሁ? እንደምን ስከረማችሁ? የተከበራችሁ ውድ የሙዚቃ ቃና ፕሮግራም አድማጮቻችን ከሰኞ እስከ አርብ ከምሽቱ ሶስት ሰዓት እስከ አራት ሰዓት ወደ እናንተ ሲደርስ የነበረው መደበኛ ፕሮግራማችን ተጠናቆ የቅዳሜ ምሽት አጋማሽ ላይ እንገኛለን። ዘወትር ቅዳሜ ወደ እናንተ የሚደርሰውን የሙዚቃ ቃና ለእናንተ ለአድማጮቻችን ለማስተላለፍ እዚህ ዋሽንግተን ዲሲ በሚገኘው የአሜሪካን ድምጽ ሬዲዮ ጣቢያ ስቱዲዮ 14 እኔ መስታወት አድራጋውና ጽዮን ግርማ በአንድነት እንገኛለን እስከ ፕሮግራማችን ማብቂያ Abrachon Tonus and Tell him this boy wasn't man for loving Tell him this heart doesn't stay too poor I'll be the same, never changed for nothing It's all I know, never learned much more Mama called me set a rule ማድነስ ከተሰኘው የአቤል ተስፋዬ ወይም ዘ ዊኬንድ አዲስ አልበም ላይ የመጀመሪያውን ዜማ ሪል ላይፍን ነበር ያሰማናችሁ። አቤል ተስፋዬ ቢዩቲ ቢሃይንድ ማድነስ የተሰኘ አልበም ገበያ ላይ በዋለበት የነሐሴ ወሬ መጨረሻ ሳምንት አልበሙ በከፍተኛ ሽያጭ ገበያውን እንደሚመራ ሲገምት ነበር ፎርብስ መጽሔት በዚህ ሳምንት እንዳስነበበው የአቤል አልበም በግምት እንዳልቀረና እንደውም ይሸጣል ተብሎ ከተገመተው ከ326000 የበለጠውን 412000 ቅጂ በመሸጥ በሙዚቃ ሽያጭ የአንደኝነት ደረጃ ለመያዝ ችሏል። አቤል ተስፋዬ በዚህ ቢዩቲ ቢሃይንድ ደማድነስ በተሰኘው አልበሙ ላይ 14 ዘፈኖችን ያካተተ ሲሆን አምስተኛው፣ ሰባተኛውና ዘጠነኛው ዘፈኖቹ ከዚህ ቀደም በነጠላ ዜማዎቹ የለቀቃቸውና ተወዳጅነትን ያገኙለት ነበሩ። ከዚህም ውስጥ አይካንት ፊል ማይፌስና በሂልስ የተሰኙት ዘፈኖቹ በቢልቦርድ የደረጃ ሰንጠረዥ የአንደኛና የሁለተኛ ደረጃን በመያዝ በአጭር ጊዜ ውስጥ ስሙ በዓለም አቀፍ መድረክ እንዲታወቅ ረድቶታል። እኛም ለዛሬ ይህንን አዲሱን አልበም ለእናንተ ስናስደምጣችሁ እናመሻለን። አቤል ተስፋዬ ዘዊኬንድ በአሜሪካ የቢልቦርድ ሰንጠረሽ ላይ ባለፉት ሃምሳ ሰባት ዓመታት ውስጥ በአንድ ሳምንት ጊዜ ከሶስት በላይ ዘፈኖች ከመቶ ምርጥ ዜማዎች መካከል የተካተቱለት ብቸኛ ድምፃዊ ነው በማለት በቢልቦርድ ዝርዝር አስቀምጦታል። እኛም በዚሁ አልበም ላይ በሁለተኛ ቁጥር ላይ ከተቀመጠው ሉዘርስ የተሰኘውን ዜማ እንጋብዛችሁ። Myself, I I'm not the type to count on you. Uh, Cause stupid's next to I love you. No. So what can you show me? that my heart don't know already. We may go. Go to school, they can't teach what they can't prove. Can't put this inside a test you cuz stupid's next to I love you. So, why can you show? And my heart don't know already, we may go on. ha ሰፊ አስደምጠናችሁ ተመልሰን መጥተናል። አቤል ተስፋዬ የሙዚቃ ኢንዱስትሪውን ከተቀላቀለ አምስት ዓመታትን ያስቆጠረ ቢሆንም በአሜሪካ ታላላቅ የሚባሉት የኢንተርቴመንት የቴሌቪዥን ፕሮግራሞችና አዘጋጆች ከማይክል በኋላ የተፈጠረ ወጣት ድምፃዊ በማለት ቅላጼውን በማሞካሸት ማወደስ ከጀመሩ ሰነባብተዋል። አሁን ደግሞ የአገሩን ብዙኃን መገናኛ በአዲሱ አልበም ተቆጣጥሮታል። ዘ ዊኬንድ የተሰኘውን የመድረክ ስሙን የማያውቅ ፈልጎ ማግኘት ያስቸግራል። በተለይ የመዝናኛ ዝግጅት አቅራቢ ሬዲዮ ጣቢያዎች የአሜሪካ የቢልቦርድ ሰንጠረዥ ላይ የተቀመጡ ዜማዎችን በየቀኑ ለአድማጮቻቸው በሚያስተላልፉባቸው እንደ አሜሪካ ባሉ አገሮች የአቤል ዜማ በወጣቶች ዘንድ ልክ እንደ ብሔራዊ መዝሙር ያህል መዘመር ጀምሯል። ቴል ዩር ፍሬንድስ የተሰኘውን በሶስተኛ ተራ ቁጥር ላይ ያለውን ዜማ እናስደምጣችሁ። You're not the same, I am too reckless. I'm not trying to go in that direction. These they've been doing too much flex. And they about to call the wrong attention. And I don't got no patience, no more testing I do how I want, don't be no blessed. Acts ain't nothing to mess with. Nobody stopping us from what we destined. And everybody around you is so basic. I'm never rocking white, I'm like a racist. I don't drink my liquor with a chasing. That money is the only thing I'm chasing. And some dope dimes on some lines. Give me all night, four times. Baby girl just wanna smoke up. Doing get some tell the friends about it. Go tell your friends about it, about it. Go tell your friends about it. About it. Don't you see how I roll? Like, I oh, oh, oh. Go tell your friends about it. About it. Go tell your friends about it. I'm that with the hair singing about popping, living life so true. Last year I did all the politics. This year I'ma focus on the vision. I think these deserve another fixing. fixin' talking about the ones from on the beginning. Don't believe the rumors I'm still a user I'm so walking Cam so rolling I'm a villain in my city I just made another killing I'ma spend it all on me. And everybody and everybody The house everybody man I miss my city man it's been a minute Am I yeah yeah having Kelly was a mission cruise through the West End in my new Benz. I'm just trying to live life through a new dance. Driving by the streets I used to walk through when I had no crib. I guess you call that the mirror. Go tell your friends about it. About it. Go tell your friends about it. About Said I made it big and it's unusual. Usual. She tried to take a selfie at my grandma's funeral. Used to roam on Queen, now I sing Queen Street and Used to and hate I attention, now I pull up in that wagon. wagon. And I was broken, I was broken, I was so broke. I used to roam around the town when I was homeless. Me and Lamar would robin for his Jordans and flip it just to get these another. Now we get faded when we want, girl, we got choices. Say them on the Table, we got choices. We got choices. And if they want to, they got choices. got choices. They told me not to fall in love. Pointless. Yeah, it's pointless. They told me not to fall in love. Pointless. Yeah, it's pointless. They told me not to fall in love. It. Pointless. "ቴል ዩር ፍሬንድስ" ነበር ያደመጣችሁት የአር ኤንድ ቢ አድማጮችን ከተለመደው የሙዚቃ ስልት ወጣ ያሉ ሙዚቃዎቹን ይዞ በመምጣቱ አድማጭን አነቃቅቷል ይሉታል። አምስት አልበሞችን ያሳተመው አቤል ለማንኛውም ጋዜጠኛ ምንም አይነት ስለ ሕይወቱ የሚገልጽ ቃለመጠይቅ አላደረግም። በዚህም የተለያዩ አስተያየቶች ስለሱ ቢነገርም የትኛው እውነት እንደሆነ ማረጋገጥ አልተቻለም። በሙዚቃዎቹ እየተዝናናችሁ እንደሆነ እንገምትና እስቲ ከዚሁ አልበም ላይ ሼምለስ የተሰኘውንና በስምንተኛ ደረጃ ላይ የተቀመጠውን ዜማ እንጋብዛችሁ። Who's Gonna love you like me? Like me. going to touch you like me like me ooh said you want to be good but you couldn't keep your composure ooh said you want to be good but you are begging me to come over ooh come over ooh saying who's gonna love you like me yeah i don't want to hurt you but you You, became. you want me to fix you, but it's never enough. That's why you always call me cause you're scared to be loved. But I'll always be there for you. I'll always be there for you. I'll always be there for you, girl. I have no shame. But I'll always be there for you. I'll always be there for you. I'll always be there for you, girl. I have no shame. Love you like me, like me. Yeah, say it louder, say it louder. Who's gonna touch you like me, like me? Ooh, said it'd be the last time. All you needed was a little closure. Ooh, said it'd be the last time. But you're begging me to come over. Ooh, come over. Ooh, saying, Who's gonna love you like me? You but you live for the pain. I'm not trying to say it, but it's what you became. You ስነበር ነበር የጋበዝናችሁ፣ አድማጮቻችን። በቂ ጊዜ ኖሮን አልበሙ ላይ ያሉትን ዜማዎች በሙሉ ብናስደምጣችሁ በወደድን። ነገር ግን ያለን ጊዜ በጣም አጭር በመሆኑ እኔና መስታወት አድራጋው እየተመካከርን እኛ ለጆሯችን የተመቸንን እየመረጥን ነው እያስደመጥናችሁ ያለ ነው። ሰዓታችንን መጠቀም ከሚል ነውና ይህን ያደረግ ነው። በሌላ ፕሮግራማችን ሌሎችን ለማሰማት ቃል እንገባለን። አሁንም እኛ በወሬ ሰዓቱን እንዳንሻማ አሲዋር የተሰኘውን አስራ አንደኛውን ዜማ አስደምጠን ተመልሰን እንምጣ። I believe in you. You're the only one I choose. አዚዮ አር ነበር ያስደመጥናችሁ ናችሁ። ወደ ተከታዩ ዳርክ ታይምስ ዜማ ነው የምንሻገረው። ዳርክ ታይምስ የአቤል ተስፋዬ ወይም ዘ ዊኬንድ አስራ ሁለተኛ ዜማው ነው አድምጡት። Sticking up, half past five. Blood on pillow, one bruised eye. Drunk too much, you know what I'm like. But you should've seen the other guy. This ain't the right time for you to fall in love with me. Oh baby, I'm just being honest. And I know my lies could not make you believe. Running in circles, that's why. I, in my dark time, I'll be going back to the street. Promising everything I do not mean. In my dark time, baby, this is all. In my dark time oh. Light one up, let me bum a smoke. So calming down dripping through I got another man's blood on my clothes. The life I chose. This ain't the right time for you to fall in love with me, my baby. I'm just being honest, and I know my lies can never make you believe. Running in circles, that's why. In my dark times, I'll be going back to these dreams Promising everything, I do not mean. In my dark times, baby, this is all I could be. Only my mother could love me for me. In my dark times. Uh, uh, in my dark. Moving too slow, and I've got something I've been trying. ኒውዮርክ ታይምስ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮቻችን፣ ለሙዚቃ ምርጫዎቻችን የተመደበልን የአየር ሰዓት በመጠናቀቅ ላይ ነው። እስካሁን ድረስ አብረናችሁ የቆየ ነው እኔ መስታወት አራጋውና ጽዮን ግርማንን። እንግዲህ በሚቀጥለው ሳምንት ሌሎች ሙዚቃዎችን መራርጠን እስከምናገኛችሁን ለዛሬ እዚሁ ይብቃን። አይደለም ጽዮን ግን አንድ ሙዚቃ መዝጊያ ጋብዘን ብንሰናበት ጥሩ ይመስለኛል። ከአስራ አራት ዜማዎች ላይ እስካሁን ስድስት ብቻ ነው የጋበዝ ናቸው። ስለዚህ አንድ ጋብዘን ቢያንስ ሰባት አስደምጠናቸው ብንሰነባበት ለሚቀጥለው ሳምንት እኩል እኩል ይሆንልናል። ስለዚህ አንድ ዜማ ለአንቺ እድሉ ልስጥሽ። የትኛውን መርጠን እንለያይ? ሰባት ቁጥር ያው የእድል ቁጥር ነው ይባላል በዚህ ሀገር። ስለዚህ ፕሪዝነርን እንጋብዛቸውና እንለያይ። መልካም እድልን እየተመኘላ አድማጮቻችን። በነገራችን ላይ መስታወት፣ እዚህ ፕሪዝነር የሚለው ዜማ ላይ ቅድም ስታሰምኝ አማርኛ ሰምቻለሁ አንድ አማርኛ እንደምን የሚል የአማርኛ ቃል እየሰማሁ ይመስለኛል። አዎ፣ እኔም ቅድም ስታሰምኝ አንድ አማርኛ ቃል እየሰማሁ ይመስለኛል። በነገራችን ላይ አቤል የመጀመሪያው አይደለም አማርኛ ቃላቶችን ሲጠቀም ደሂል የተሰኘው ዜማውም ላይ የእኔ ቆንጆ ወድሻለሁ፣ የኔ ፍቅር ወድሻለሁ እያለ መውጫውን አራት አምስት ጊዜ በአማርኛ ይጠቀማል። ሌሎቹንም መድረክ ላይ ሲሰራም እንደዚሁ አማርኛ ይጠቀማልና ብዙ ጊዜ የአቤልን የህይወት ታሪክ በዚህ የሙዚቃ ቃና ፕሮግራማችን ላይ ስላስደመጥን ነው ዛሬ የህይወት ታሪኩን ያልተናገር ነው። እውነት ነው። በነገራችን ላይ አቤል በኢትዮጵያዊነቱ የሚኮራ ድንቅ ኢትዮጵያዊ አርቲስት ነው። አዎ እሱን የተለያዩ ሚዲያዎች ስለ አቤል የተናገሩ የጻፉ፣ እሱን ይጠቅሳሉ። በኢትዮጵያዊነቱ የሚኮራ በአያት ያደገ አማርኛን ከአያቱ ልቅም አርጎ የተማረ አርቲስት ነው ይሉታል። እንግዲህ እኛም ለዛሬ በዚህ ፕሪዝነር በተሰኘው እንሰነባበት። ሳምንት በሌሎች ምርጥ ምርጥ የእንግሊዝኛ ዜማዎች የአቤልንም ጨምረን እንገናኛለን። ለዛሬው አድማጮቻችን መልካም When I said that I would be nothing without your love, I feel the rush and it's amazing. Baby, I've been always destined to end up in this place. Yeah, I don't mean to come off selfish, but. ጽዮንና መስታወት ከአቤል ጋር በጥሩ ሁኔታ እንዳዝናኗችሁ የቅዳሜ ምሽታችሁን ተስፋ አደርጋለሁኝ የማጠቃለያ ዜና አላሰማችሁ የሮማ ካቶሊካዊት ቤተ ክርስቲያን መንበር ቫቲካን ከሊቀ ጳጳሷ አቡነ ፍራንሲስ የአሜሪካ ታሪካዊ ጉዞ አጉልታና ልዩ ትኩረት ስታ የምታየው ምንድን ነው ዛሬ የተነሳ ጥያቄ ነበር ቤተሰብ አቡነ ፍራንሲዝ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን በዋሽንግተን ዲሲ እና በኒውዮርክ ካደረጓቸው ቆይታዎች በኋላ ትናንት ፔንሲልቬንያ ግዛት ዋና ከተማ ፊላደልፊያ ገብተዋል። አቡነ ፍራንሲስ ፊላደልፊያ የሚገኙት በቫቲካንና በፊላደልፊያ ሀገረ ስብከት በጋራ በተዘጋጀው የዓለም የቤተሰቦች ጉባኤ ላይ ለመገኘት ነው። አቡኑ ፊላዴልፊያ እንደገቡ በቅዱሳን ጴጥሮስ ወጳውሎስ ደብር ተገኝተው በእንግሊዝኛ በስፓኝና በላቲን ቋንቋዎች የተካሄደን የቅዳሴ ስርዓት መርተዋል። አቡነ ፍራንሲስ ነገ እሁድ እዚያው ፊላዴልፊያ ውስጥ ግዙፍ የጸሎት ሥነ ሥርዓት ይመራሉ ተብሏል። ሳዑዲ አረቢያ ውስጥ ከመካወጣ ብሎ በሐጅ ጉዞና ሥነ ሥርዓት ወቅት በደረሰው መረጋገጥ የሞተው ሰው ቁጥር 769 ደረሰ። ድሃ የሚባሉ ሀገሮች የሚያካሄዱትን ልማት ተግባር ለመደገፍ የሚውል የ2 ቢሊዮን ዶላር ልገሳ ሀገራቸው እንደምትሰጥ የቻይና ፕሬዚደንት ቺ ጂንፒንግ ዛሬ በተባበሩት መንግሥታት ድርጅት አስታወቁ። ክቡራትና ክቡራን ዜናውን ያሰማችሁ ሰለሞን አባተ ነኝ። በስቱዲዮ ሮበርት ሉዊስ ቴክኒሻኑ አብሮኝ ነበረ። በዚሁ እንሰነባበት። ጤና ይስጥልኝ። በደህና አደሩ።